የምርጫ ታማኝነትን በተመለከተ ያለው ጥርጣሬ ውጥረት እንዳይባብስ አስግቷል በአሜሪካ የሚገኙ ሁለቱም ዋና ፓርቲዎች የምርጫ ታማኝነትን በተመለከተ የሚያሳስቧቸው ጉዳዮች እንዳሉ በመግለጽ ላይ ናቸው የምዝገባ የድምፅ መስጠት የድምፅ ቆጠራ ቆጠራውን ማረጋገጥ እንዲሁም ችግር ቢከሰት መፍትሄ መሻትን የመሰሉ ጉዳዮች በተገቢ መንገድ መካሄዳቸውን በተመለከተ የሚያሳስቧቸው ጉዳዮች አሉ የቪኦኤው ስቲቭ ሀርማን ከካፒቶል የላከው ዘገባ አለ እንግዶ ወልዴ እንደሚከተለው ያቀርቧል ሪፐብሊካኖቹ ሰዎች ወደ ድምፅ መስጫ ጣቢያዎች እንዳይመጡ እንቅፋት ይሆናሉ፣ የምርጫ ውጤቶች ተጣርተው እንዳይረጋገጡም ያሴራሉ ሲሉ ዲሞክራቶቹ ይከሳሉ። ሪፐብሊካኖቹ በበኩላቸው የዲሞክራቲክ ፓርቲው ወኪሎች በምርጫው ቀን መሳተፍ የማይችሉ ሰዎች ቀድመው የላኩትን ድምፅ ለመቀየር ይሞክራሉ፣ የድምፅ መስጫ ማሽኖችን ይነካካሉ፣ ድምፅ መስጠት የማይችሉ ሰዎችንም እንዲመዘገቡ እያደርጋሉ ሲሉ ክስ ያሰማሉ። የሪፐብሊካኑ እጩ የቀድሞው ፕሬዚደንት ዶናልድ ትራምፕ በተሸነፉበትና ባለፈው 2020 የተከናወነውን ፕሬዚደንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል ክስ ቀርቦባቸዋል። የተጭበረበረ ምርጫ ነው፣ የተሰረቀ ምርጫ ነው የዲሞክራቲክ ፓርቲ ዕጩ የሆኑት የወቅቱ የአገሪቱ ምክትል ፕሬዝደንት ካማላ ሃሪስ በምርጫው ላይ መተማመን እንዳይኖር በማድረግ ላይ ናቸው ሲሉ ትራምፕን ይወነጅላሉ። በበኩላቸው መሠረታዊ የሆኑ የአሜሪካ መርሆችን እንደሚጠብቁም ይናገራሉ። ከሕግ የበላይነት እስከ ነፃና ፍትሐዊ ምርጫ፣ ከዛም ሰላማዊ የስልጣን ሽግግር። ያለፈውን ፕሬዝደንታዊ ምርጫ ተከትሎ በጥር ስድስት ቀን 2021 ዓመተ ምህረት የትራምፕ ደጋፊዎች በካፒቶል ላይ ጥቃት ማድረሳቸውን ከግምት በማስገባት የፌዴራል ሕግ አስከባሪዎች ልምምድ እያደረጉ መሆኑ ታውቋል። ልምምዱና ዝግጅቱ የምርጫውን ተአማኒነት አጠናክሮ ይሆን? የ100 ዓመት ዕድሜ ያስቆጠረውን የሴት ድምፅ ሰጪዎች ሊግ የመሰሉ ተቋማት ጥያቄው አዎንታዊ መልስ እንዳለው ተስፋ ያደርጋሉ። ሴሊና ስቱዋርት የሊጉ ዋና ሥራ አስፈጻሚ ናቸው። የሚሆነውን ማየት ያለብን ይመስለኛል። የምርጫው ውጤት ምን እንደሚሆን፣ ሰዎች ስለ ውጤቱ ምን እንደሚሰማቸው፣ የተቃውሞ ሰልፍ ይኖር እንደው፣ ተቃውሞው መስመሩን አልፎ ወደ ሁከት ይቀየር እንደው ቆይተን የምናየው ነው። ተስፋዬ ወደ ሁከት እንዳይቀየር ነው። እስካሁን እንደ ታየው የምርጫ ሂደቱና ስርዓቱ በተገቢው እየሄደ መሆኑን የሚናገሩት የፌዴራሉ የምርጫ እገዛ ኮሚሽን ሊቀመንበር ቤን ሆቭላንድ ናቸው። በርካታ ቅድመ ምርጫዎች አድርገናል። በዚህ ዓመት ያደረግነው ፕሬዚደንታዊና የግዛት ቅድመ ምርጫዎችን ጨምሮ የምርጫ አስፈጻሚዎች በርካታ ልምምድ አድርገዋል። ወደ ዋናው ምርጫ ለመግባት በጥሩ ሁኔታ ላይ ያለን ይመስለኛል። በኢሊኖይ ግዛት በሚገኘው ቻምፒየን አውራጃ በ2020 በተደረገው ምርጫ በአካባቢው ያሉ የሪፐብሊካን ፓርቲ ወኪሎች የአውራጃው ምርጫ አስፈጻሚ የሆኑት አረን አማውንስ በፖስታ የተላኩ ድምፆችን እንዳይቆጥሩ ዳኛው እንዲከለከሉ ጥያቄ አቅርበው ነበር። ዳኛው ጥያቄውን ውድቅ በማድረግ ቆጠራውን እንደቀጠለ አረን አማውንስ ይናገራሉ። ዳኛው ጥያቄውን ውድቅ አደረጉ። እናም ድምፁን መቁጠር ቻልኩ። በእርግጥ ልክ በሀገሪቱ ሌሎች ቦታዎች እንዳደረጉት ሞክረው ነበር። አረን አሞስ እንደሚሉት ዛቻ፣ ማሸማቀቅና ክስ በርካታ የምርጫ አስፈጻሚዎች ስራቸውን እንዲተዉ አድርጓል። ስራውን ጎድቷል። ዲሞክራሲን ለመጠበቅ ከፊት ረድፍ የተሰለፉ የምርጫ ሰራተኞች እገዛ ካላገኙ በስራቸው መተማመን እንዳይኖራቸው ያደርጋል። እጩዎችን፣ የፓርቲ ባለሥልጣናትን እና ህዝቡን ምርጫው በሥራ ላይ ያለ እንዲታዘቡ ማድረግ አስፈላጊ መሆኑን የሚናገሩት ደግሞ በመዙሪ ሴንት ሉዊስ አውራጃ የምርጫ ኃላፊ የሆኑት ኤሪክ ፍሬይ ናቸው። በፖስታ የተላኩ ድምፆችን መክፈት፣ በሰንጠረዥ መዘርዘር፣ የምርጫ መሣሪያዎችን መሞከር፣ ድምፅን በእጅ መቁጠር፣ እነዚህ ሁሉ ሕዝብ ሊታዘባቸው የሚችሉ ክንውኖች ናቸው። ድምጽ ለመስጠት የተመዘገቡ መራጮች የዜግነት ማስረጃ እንዲያቀርቡ የሚያዝ ሕግ እንዲወጣ በሕግ አውጪው ምክር ቤት የሚገኙ የሪፐብሊካን አባላት ይሻሉ። በካፒቶል የሚገኙ ዲሞክራቶች በበኩላቸው በሥራ ላይ ያለው ሕግ ዜጋ ያልሆኑ ሰዎች ድምፅ እንዳይሰጡ የሚያደርግ መሆኑን አስታውሰው ከፍተኛ ቁጥር ያላቸው ሕገ ወጥ ስደተኞች ድምፅ ስለመስጠታቸው ማስረጃ የለም ሲሉ ይከራከራሉ። ስቲቭ ሀርማን ለላከው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ